foreign service institute Amharic basic course unit 40 basic sentences for learning Kevt. dur Aure. yedurauri stiva kozlati yepa kaptochina yedurauri chinese but it is in በግ፣ ፍየል፣ ግመል የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመል እና እነዚህን የመሳሰሉ ናቸው። ዝሆን ቀጭኔ፣ ነብር፣ ጅብ፣ ዥብ፣ ተኩላ፣ ቀበሮ የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ፣ ተኩላ፣ ቀበሮና እነዚህን የመሳሰሉ ናቸው። እንስሳ፣ የቤት እንስሳ ከዚህም በላይ እንደ ውሻና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? አሁን ወደ ስራ ለመሄድ ስለ ቸኮልሁ፣ ሁሉንም ልዘረዝር ለወት ጊዜ የለኝም። ግን ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። ማስፈታት ስራ ማስፈታት እሺ፣ አሁን ስራ ላስፈታዎ አልፈልግምና፣ ይበሉ። ጤና ይስጥልኝ። አሜን፣ ጤና ይስጥልኝ። ፎርፍሎንስን እስቲ እባክዎ ስለ ኢትዮጵያ ከብቶችና የዱር አውሬዎች አይነት በጥቂቱ ይንገሩኝ። የ የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመል እና እነዚህን የመሳሰሉ ናቸው። የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ፣ ተኩላ፣ ቀበሮና እነዚህን የመሳሰሉ ናቸው። ከዚህም በላይ እንደ ውሻ እና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? አሁን ወደ ስራ ለመሄድ ስለ ቸኮልሁ ሁሉንም ልዘረዝር ልዎት ጊዜ የለኝም፣ ግን ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። እሺ፣ አሁን ሥራ ላስፈታው አልፈልግምና፣ ይበሉ ጤና ይስጥልኝ። አሜንጤስ፣ እስቲ ባክዎ ስለ ኢትዮጵያ ከብቶችና የዱር አውሬዎች አይነት በጥቂቱ ይንገሩኝ። የኢትዮጵያ ከብቶች ላም፣ በሬ፣ በግ፣ ፍየል፣ አህያ፣ ፈረስ፣ በቅሎ፣ ግመል እና እነዚህን የመሳሰሉ ናቸው። የዱር አውሬዎች ደግሞ አንበሳ፣ ዝሆን፣ ቀጭኔ፣ ነብር፣ ጅብ ተኩላ ቀበሮና እነዚህን የመሳሰሉ ናቸው። ከዚህም በላይ እንደ ውሻና ድመት ያሉ የቤት እንስሳዎች ይገኛሉ። አብዛኛውን ጊዜ ኢትዮጵያ ለውጭ አገር የምትሸጣቸው ምን ዐይነት ነገሮች ናቸው? አሁን ወደ ሥራ ለመሄድ ስለቸኮል ሁሉንም ልዘረዝርልዎት ጊዜ የለኝም፣ ግን ዋናዎቹ ቡና፣ ቆዳና የዘይት እህሎች ናቸው። እሺ፣ አሁን ስራ ላስፈታው አልፈልግም፣ እና ይበሉ። ጤና ይስጥልኝ። አሜን። ጤና ይስጥልኝ። ዩስ ፍል ወርድ ገበሬው ፈረሶቹን ይመግባል። መመገብ። ምን አይነት ከብቶች ታረባላችሁ? ማርባት። ሌሊት ማደን አይቻልም። አደን ቀላል ስራ አይደለም።